የአድማጮች ማህደር። የተከበራችሁ የዝግጅታችን ተከታታዮች፣ የዛሬውን የአድማጮች ማህደር ዝግጅት ከአዲስ አበባ፣ ከደንቢዶሎ፣ ከአስመራና ከዲላ በደረሱን ደብዳቤዎች እንጀምራለን። እኔ የዘውትር አድማጫችሁና ተከታታይ ደንበኛችሁ ኤርሚያስ ካፌ ነኝ፣ ይላል ከአዲስ አበባ የደረሰን ደብዳቤ። ዛሬ ምን ይዤ ብቀርብ ጥሩ የሚሆን ይመስላችኋል? በጣም ወቅታዊ ቢሆን ይመረጣል አይደል? ከሆነ ዘንድ ስደተኞችም ሆኑ አይሲስ የተባሉት ለዚህ ያበቃቸው የእኛ ፖለቲካ የእኛ መልካም አስተዳደር እጦት፣ እንዲሁም ዋነኛ ተጠያቂዎች የቤተ እምነት ሰባኪዎችና አስተማሪዎች ናቸው ብል ማጋነን አይሆንም። እነሱ እዚህ ጓዳ ቁጭ ብለው በሚሰብኩት አሉታዊ አስተምሩ ልጆቻቸው በወጣትነት ዕድሜያቸው እውነት መስሏቸው እንደ እሳት ራት ነደው በማለቅ ላይ ናቸው። ስብከታቸውና ትምህርታቸው መወጋጋት፣ መሰሬነት ያለው ነው። ረስኪ ስለመቀራረብ መከባበር፣ ብሎም መቻቻል አስተምሩ ኢማሞች፣ ቄሶች፣ ወንጌላውያንና መሰሎች ትምህርታችሁን መለስ ብላችሁ ቃኙ። ይላሉ የአዲስ አበባው አስተያየት ሰጪ ኤርሚያስ ካፌ። አድማጮች፣ ወደሚቀጥለው ደብዳቤ ከማለፋችን በፊት ደግሞ አንድ ሙዚቃን ጋብዝ። ወደ ሁለተኛው ደብዳቤ ስናልፍ ለጀርመን ሬዲዮ ጣቢያ የአማርኛ ስርጭት አገልግሎት ፕሮግራም በቅድሚያ የከበረ ሰላምታዬ ባሕርና ውቅያኖስን ተሻግሮ ይድረሳችሁ እላለሁ። ከሰላምታይ በመቀጠል የዘውትር አድማጫችሁ እንደመሆኔ መጠን ከብዙ አመታት በፊት ማለትም ጊዜውን በትክክል ለማስታወስ ከ974 ዓ ም ጀምሬ እንሆ እስከ ዛሬ ድረስ የፕሮግራማችሁ ተከታታይ ነኝ። በዚህ ረጅም አመታት ውስጥ የፕሮግራማችሁ ታዳሚ በመሆን የቆየሁበት ምክንያት ደግሞ እውነተኛና ትክክለኛ ዜና ከማሰራጨታችሁም ባሻገር አስተማሪ በመሆናቸው የተነሳ ነው። ፕሮግራማችሁን ከመውደዴ የተነሳ እንደ አጋጣሚ ሆኖ አንድ ቀን ቢያመልጠኝ እናደዳለሁ። በመሆኑም ከአድማጭነት ወደ ተሳታፊነት ተሻግሬ ዛሬ ይችን ደብዳቤ ጽፌላችኋለሁ በማለት የዘውትር አድማጫችን እንደሆኑ የገለጹልን ጋሮማ ኦቦማ በጥያቄና መልስ ውድድር ተሳትፏል። በዚህ ጥያቄና መልስ ውድድር አሸናፊም ባይሆኑ መልክቶ ደርሶናል። እናመሰግናለን። ቀጣዩ ደብዳቤ የደረሰን ከኤርትራ አስመራ ነው። በብር ስም የጥሩን ያሉን ይከሰት እውነቱ ደብዳቤያቸው ኢትዮጵያዊነት ማለት ይላል። ኢትዮጵያዊነት ማለት ከእንቁና አልማዝ የሚበልጥ ታላቅ ስጦታ ነው ይላሉ። ኢትዮጵያዊ በመሆናችን ከማንም በላይ ደረታችንን ልንነፋና ልንኮራ ይገባል ይላሉ ጸሐፊው ይከሰት እውነቱ። ቀጥለውም የትም ይኬድ የት፣ አሜሪካ፣ አውስትራሊያ፣ አውሮጳ፣ ኤዥያ ወዘተ ኢትዮጵያዊ በልበሙሉነቱና በአትንኩኝ ባይነቱ አርማ የታወቀ በዓለም አቀፍ ደረጃ ልዩ ክብርና የበላይነት ያለው ባለታሪክና ባለዝና ነው ይላሉ። ኢትዮጵያዊነት በሀያላን አገሮች፣ ቻይና ሳትቀር የኢትዮጵያ ሀያልነትን አክብረው ያውቁታል። ስለዚህ ይላሉ ጸሐፊው ኢትዮጵያዊነት በዓለም አቀፍ ደረጃ ታዋቂነት ስላለው ማን ያውቃል፣ በዛሬው የ21ኛው ክፍለ ዘመን ርዕሰ ሀያል የተባለችው አሜሪካ ቀርታ የነገሰው የበለንና ኢትዮጵያችን በርዕሰ ሀያልነት እንደምትታወቅ ቅንጣት ያህል ጥርጣሬ የለኝም። ሌት ተቀን የምመኘው በኢኮኖሚ እናት ሀገሬ ዳብራ፣ የዛሬው ችግር፣ ስቃይ፣ እርዛት ከምድረ ኢትዮጵያችን ከስሞ ታላቁና ኩሩ ህዝባችን በልጽጎ ለማየት ያለኝ ምኞትና ጉጉት በቃላት ለመግለጽ ያስቸግረኛል ይላሉ። በብር ስሜ ጥሩኝ ያሉት ይከሰት እውነቱ ከአስመራ ኤርትራ የተከበሩ አድማጭ ለሚልኩልን ደብዳቤዎች በሙሉ እናመሰግናለን። ሌላው ለዛሬ ያዝነው ደብዳቤ የደረሰን ከመምህር ርእየ ነው። መልእክታቸው ኩረጃን በተመለከተ ነው። ይህንኑ ጽሑፋቸውን ለአየር እንድናበቃላቸው ጠይቋል። ጥራቱ በተጠበቀ ትምህርት ሀገር ገንቢ አመዛዛኝና አርቆ ሀሳቢ ትውልድን መፍጠር ይቻላል። ትምህርት ጥራቱ ካልተጠበቀ ግን የዜጎች ጤና፣ ምጣኔ ሀብትና ሰላም አደጋ ላይ ይወድቃል። ስለሆነም የትምህርትን ጥራት ለማስጠበቅ የሚመለከታቸው አካላት ሁሉ በተጠያቂነት ስሜት የየድርሻቸውን መወጣት አለባቸው ይላሉ የዲላው አድማጫችን። ኩረጃን መከላከልና ለኩረጃ የሚመቹ ጥቃቅንና አብይ ሁኔታዎችን እንዲከስሙ ማድረግ ኩረጃን የመከላከል አንዱ መንገድ ነው። ይሁን እንጂ ለአስረኛና አስራ ሁለተኛ ክፍል ተማሪዎች ሀገር አቀፍ ፈተና በሚሰጥበት ጊዜ ኩረጃው የሚካሄደው በተንቀሳቃሽ ስልክ ኤስኤምኤስን በመጠቀም ነው። የኢትዮጵያን ትምህርት የሚመራው መንግስት ይህንን ዘመናዊ የኩረጃ ዘዴ ለመቆጣጠር ኤስኤምኤስን የማቋረጥ እርምጃ ከመውሰድ ይልቅ በዝምታ በማለፍ ኩረጃን ከመቃወም ይልቅ የደገፈ አስመስሎታል በማለት ጸሐፊው መምህር እንዲህ ሲሉ ቀጥለዋል። መንግስት ለደህንነትና ስጋት ጉዳዮች የመረጃ ልውውጥ መረቦችን እንደሚዘጋ ይታወቃል። እንደዚሁ ሁሉ ኩረጃ በእጅ ስልክ እንዳይጠለፍም መንግስት ኤስኤምኤስን ለምን አያቋረጥም? ኩረጃኮ የዜጎችን ጤንነትና ሰላም፣ ኢኮኖሚ፣ ቀጣይ ህይወትና ኑሮን አደጋ ላይ የሚጠል ቫይረስ ነው። ስለሆነም ኤስኤምኤስን በመዝጋት ከሚመጣው ጉዳት የበለጠ በኤስኤምኤስ የሚካሄደው ኩረጃ ጉዳት በእጅጉ ትልቅ ነውና ይህንን ጉዳይ የሚመለከታቸው አካላት ለምን እርምጃ እንደማይወስዱበት ጠይቃችሁ ማብራሪያ ታሰጡበት ዘንድ ጠይቃለሁ ብለዋል። መምህር ረየ ኩረጃን በተመለከተ ያቀረቡትን ጥያቄ አስመልክተን በሀገር አቀፍ የትምህርት ፈተናና ምዘናዎች ኤጀንሲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ረዲ ሽፋን ምላሽ ጠይቀናቸው ተከታዩም ብለውናል። የፈተና ስነ ምግባር ጥሰት እንደ ሀገር ትልቁ ቻሌንጅ ነው። ትልቁ ቻሌንጅ ነው ስንል እኛውን የልሽ አንዱነት ጥለን አይደለም። ትን እየተደረገው የኤስኤምኤስ የምና ብቻ ሳይሆን በአጠቃላይ የስነ ምግባር ማለት የፈተና ስነ ምግባር ጥሰትን ለመከላከል እንደ ሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የግንዛቤ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። በተለይ የስነ ምግባር ጥሰቱ እንዳይኖር እየሰሩ ያሉ ትምህርት ቤቶች አሉ። የእነሱን ተሞክሮ እየቀመርን እነዛን ተሞክሮዎች ደግሞ ስኬላፕ የማድረግ ነገር፣ ከዛ ውጪ ደግሞ ፈተና ኩረጃን የሚያወግዙ የተለያዩ አጫጭር ስፖቶችን በማሰራት እነዛ ስፖቶች የተለያዩ ሚዲያዎችን በመጠቀም ያ ማለት የቴሌቪዥን፣ የሬዲዮ ሚዲያዎችን በመጠቀም እንደገና ደግሞ በተንቀሳቃሽ ስክሪን የዋልታ ተንቀሳቃሽ ስክሪን በተለይ አዲስ አበባ ላይ እስካሁን ወደ አርባ አምስት የሚጠጉ ዋና ዋና አደባባዮች አሉ። እዛ አካባቢ እነዛን አጫጭር መልእክቶች እንዲተላለፉ በማድረግ የፓናል ውይይት በማዘጋጀት ለምሳሌ የሬዲዮ ፋና ላይ ተጓዥ ነቃሽ ፕሮግራም ላይ በቋሚነት ፕሮግራም ይዞ በዚህ ጉዳይ ላይ ማህበረሰቡ እንዲወያይ የማድረግና የማህበረሰቡን ተሳትፎ ለማነሳሳት እየተሰሩ ያሉ በርካታ ስራዎች አሉ። እነዚህ እንደተጠበቁ ሆኖ ደግሞ በየአመቱ ለምሳሌ የፈተና ስነ ምግባር ጥሰት ያካሄዱ ተማሪዎች ካሉ የእርምት እርምጃ ፈተና እስከመሰረዝ ድረስ ማለት ነው። እንደገና ደግሞ በሕግም እንዲጠየቁ የማድረግ ስራዎችን እየተሰሩ ያሉበት ሁኔታ ነው ያለው። መምህር ር የኩረጃን አስመልክቶ ላቀረቡት ጥያቄ ያገኘነው ምላሽ ነበር። ሌሎች አድማጮችም በዚህ ዝግጅት እንዲተላለፉ የምትፈልጉት አስተያየት፣ ጥቆማና ጥያቄ ካላችሁ ጻፉልን። የአድማጮች ማደር ይቀጥላል።

Yeah.

በመቀጠል ደግሞ በኢሜይልና በስልክ የደረሱን መልእክቶቻችሁ ይቀርባሉ። እንዲሁም አንድ የአፋልጉ መልእክት አለን። በቅድሚያ በኢሜል ወደ ደረሰን መልእክት እንለፍ። ሻምበል ቁምላቸው አድማሱ ከዩናይትድ ስቴትስ ለአቶ አብርሃም ሲሳይ ስላደረጉት ልገሳ የላኩልን የኢሜል መልእክት ደርሶናል። አያይዘው የጀርመን ድምጽ ሬዲዮ ለኢትዮጵያ አድማጮች የሚያደርገውን ሁለገብ ጥረትና ትብብር እያደነቅኩና እያመሰገንኩ እባካችሁ በእኔ ስም ለቀድሞ የኢትዮጵያ መከላከያ አባል ለነበሩት ለአየር፣ ለባህር ለፖሊስና ለምድር ጦር አባላት ለነበሩት ይህንን የድምፃዊ መሐሙድ አህመድ እስንቱን አስታወስኩት የሚለውን ሙዚቃ እንድትጋብዙልኝ ስጠይቃችሁ በታላቅ ትህትና ነው ብለዋል ሻምበል ቁምላቸው አድማሶ። ሙዚቃውን በእርሶ ስም እንጋብዛለን። i

ቀጣዩ የድምፅ መልእክት የደረሰን ከሶማሊያ ሲሆን ሁሉም እንደ እውቀቱ የሚል አጭር ግጥም ነው። ሁሉን እንደ እውቀቱ ይላል። ይህ ወርቃማ ጊዜ ለምን እንዲህ ያልፋል? በሆነ ባልሆነው ገንዘብ ሲጠፋል። ንድፍ ሀሳብ ይዞ ለብቻ ከማውራት የሰዎችን ጉለት አጋጠው ከማየት ጥራትን ከመካብ ደረትን ከመንፋት እርገት በጋራ በጥረት ለመምጣት ታሪክን መስርተ በታሪክ ከማውራት ሁሉ እንዳቅሙ ነው ደግሞ የምንደውቀቱ በሀገር ብልጽግና በጥንካሬ እድገት ምቀኝነት ጠፍቶ ሰላም ባለበት ሁላችን እንሞክር ሁሉም ባለ እውቀት የሌሎች ብታን ወሬ ከማንቋሸሽ ሁሉም እንደ እውቀቱ በተግባር ይፈተሽ። እውቀትን ተጠቅሞ አገርትን አሳድግ ካደጉት ሀገራት ተጸልት ትመንደግ ችሎታን አሳድግ አንድ ሳይገር የጓጅ በመስራት ችሎታ ነው የእውቀት መሰረት ራስን ታውቃለህ በአንተው ማንነት ሁሌ ትከበራለህ የለም ድህነት እውቀትን ተጠቅመህ ስራህንም አክብር። ለራስ ውስጥ ለራስ ውስጥ በሰዎች ዘንዳ የሚሰጥህ ክብር። ሁላችን እንስራ በእውቀታችን ቀመር ሁላችን እንስራ በእውቀታችን ቀመር። እውቀት ትልቅ ሆኖ እያሰብስብ እንጪ ገንዘብ ትንሽ እንኳን ብትሆንም እንቺ ትልቅ ትደርሳለህ። እያችው እውቀት ነች አረፍስም ጎበዝ ትንሽ ልንገራችሁ ትልቅ ሆኖ ትንሽ እውቀትም ይዛችሁ በቆራት አላማ ራይ ሰነጣችሁ ሰርታችሁ መቆጠብ ልምድም ተጠቅማችሁ ወጭና ገቢውን በቀመር ይዛችሁ ይህን ሁሉ መፍተር በእርግጥ ከያዛችሁ የሀገር ዲያስፖራ ሚሊዮኔሮች ናችሁ። የሀገር ዲያስፖራ ሚሊዮኔሮች ናቸው። አመሰግናለሁ። አስተላለቃ በረደር ነኝ ከሶስተኛ አሬንጅመንት ገባሪ በዜሮ ዜሮ አርባ ዘጠኝ ሀያ ሁለት ሰማኒያ አራት ሀያ ዘጠኝ አስራ ስድስት አርባ ዘጠኝ ዘጠና አምስት ስልክ ቁጥራችን። ሌሎች የድምጽ መልእክቶችም ደርሰውናል እና ም ደውልላችሁ ከ ሶማሊያ ሲሆን በዚህ ሳምንት ውስጥ አብዛኛውን ጊዜ በሚዲያ ተሳታፊ ነው የሚሰማት፣ ወደ አስተዳዳሪ ነገሮች ስላሉ ማለት ነው። ባለፈው አንድ ጓዳችን ከአዲስ አበባ ከመዲናችን ማለት ነው አዲስ አበባ የአፍሪካ ሕብረት ሰላም አስከባሪ ያስፈልጋታል ብሎ አቅርቧል ማለት ነው። እና ለዚህ ሀገራችን የአፍሪካ ሕብረት ሰላም አስከባሪ የሚያስፈልጋት ሀገር አይደለችም። ትናንትናም በዛ ፈታኝ ሳለ የአፍሪካ ህብረት ሰላም አስከባሪ አልጠየቀችም። ዛሬ የምትጠይቅበት ምክንያት አይኖርም፣ ምግም አትጠይቅም። ሰላም አስከባሪና ያስፈልጋት ከሆነ የሰላም አምባሳደርና ሰላም የተካነ አክሩ የሆነ የሀገሯ ህዝብ አለ። የሀገሯ ጸጥታ አይ ስላለ ሌላ ሀገር ሄዳ ሰላም አስከባሪ አትፈልግም። ብዙ ዜጎቻችንን ስለማይመለከት እነዚህ ሰዎች ግን የማይሆን ነገር ሀገራችን ላይ አሻራ ባይጥሉ ነ የተለያየ አሳባራ አራምዱ ጥሩ ነው ብዬ አስባለሁ ብዬ አስባለሁ ማለት ነው። ሌላ ደግሞ አውሮፓ ሀገሮች በኢትዮጵያ መንግስት ላይ ጫና ማድረግ አለባቸው የሚሉ ሀሳቦች የቀረቡ አለ። አውሮፓ ሀገሮች በማንኛውም ሀገር ላይ አውሮፓውያኖች ወይ አሜሪካውያኖች በኢትዮጵያ ላይ ወይም በኢትዮጵያ መንግስት ላይ ጫና የማድረግ መፍት የላቸውም። አንድ መንግስት በሀገሩ ላይ የራሱን እርምጃ የራሱ የሀገሩን ህዝብ መምቃትና የሀገሩን ጸጥታ የማስከበር ኃላፊነትን ግዴታም ስላለበት አውሮፓ ሀገሮች የትኛውም ሀገር በኢትዮጵያ መንግስት ሆነ በኢትዮጵያ ህዝብ ላይ በኢትዮጵያ ላይ ጫና ማድረግ መፍት የለውም፣ አይችልም። ዛሬም አያደርግም፣ ነገ ሊያደርግ አይችልም። ጫነ ማድረግ ማለት ነው። ለምን ብዙዎቻችን ብዙ አዳማጭ እንዳለ ሁሉ ብዙ ሰሚዎችን ስላሉ ይህን ሀሳብ የሚያራምዱ ሰዎቹ ቢቆጠቡ ጥሩ ነው። ሌ ፈልጋለሁ ሌላ፣ ብሪታንያ ለኢትዮጵያ መንግስት የምታቀርበውን የእርዳታ ገንዘብ ማቆም አለባት ሰብለ ባለፈው ከብሪታንያ የቀረበ ሀሳብ አለ። ከአንድ ሁለት ጊዜ ሰላማዊ ሰልፍ አድርገናል። ስለዚህ የኢትዮጵያ መንግስት ህዝባት የነጨፈጨፈ ስለሆነ የብሪታንያ መንግስት እርዳታ ማቆም አለበት የተባለው የኢትዮጵያ መንግስት እርዳታ እየተበተበ ወይ እየፈለገ ሳይሆን ብሪታንያ ለኢትዮጵያ ገንዘብ ሲትለግፍ፣ ከኢትዮጵያ ደግሞ ከብሪታንያ የምትፈልገው አለ። ብሪታንያ ደግሞ ከኢትዮጵያ የምትፈልጋለ መንግስትም ገንዘቡን ያስገባልን፣ ያስወጣልን፣ ኢንቨስት ያደርጋልን፣ ኢንቨስት ያስደርጋል። ከዚህ ውጭ መንግስት እርዳታ የሚሰበስብበት ሌላ ትሄደለው። ለዚህ መንግስታችን ደግሞ የነቃና ንቁ አመለካከት አለው እንጂ በዚህ ደካማ ተወጥ አመለካከት የሚረጠን የሚሸነፍ ስላልሆነ እርዳታ በአሁኑ ሰዓት መንግስታችን የሚጠይቀው ነው የሚያስፈልገው ነገር ስለሌለ ሀገራችን፣ መንግስታችን ራሱን ያወቀ ስለሆነ በራሱ ባጀት መድቦ የሚንቀሳቀስ መንግስት ስለሆነ ብሪታንያ ለእኛ ብላም አይደለም እርዳታ የሚታደረገው ለኢትዮጵያ መንግስት ብላም ስላልሆነ ጥቅም አለን

ጃባት አባ ቴላፊል እስኪ አያሌው ና፣ እንዲሁም ለእናቴ ለወይዘሮ ቴሌቪዥ ወልቃሸነፈ፣ ደግሞ ለወንድሞች ለመሰረት ደሴ፣ ለአድኖ ደሴ ና፣ እንዲሁም ለአታክልት ደሴ፣ እንዲሁም ለሙሉ ቤተሰቦች እና ለጓደኞች በሙሉ እንኳን አደረሳችሁ መልዕክት ነው። በመጨረሻም አንድ የአፋልጉኝ መልዕክት አለ። መልዕክቱ በስልክ ነው የደረሰን። ትውልዴ ሀሰብ ነው የሚባለው፣ ሀሰብ ነው የምኖረው ግን ያው ከወጣሁኝ ቆይቻለሁ ስሜ አስካለ ተስፋዬ ነው እና በዚህ ስም አባትና እናቴን ስላላገኘው፣ ፀሐይንች መኮንን ትባላለች እናቴ። የሀሰብ ሰው ነች፣ ግን ከዛ ከሀሰብ ከወጣሁኝ አባቴ ወደ ባሌ ጉባ ይዘው ይመቷል። ከዛም በኋላ አልተገናኘውም። እናቴ ፀሐይንች መኮንን ትባላለች። አባቴ ደግሞ ተስፋዬ ሀይሉ ይባላል። ልጃቸው አስካለ ተስፋዬ ነኝ። እናትና አባቴን ያገኘ ሰው ዜሮ ዘጠኝ አስራ ሰባት ሰማንያ አራት አርባ አንድ ሰላሳ ሰባት በዚህ ቁጥር ደውሎ ይንገሩኝ። አመሰግናለሁ። አምሃሪክ አት ዲ ደብሊው ዶት ኮም ላይ አሊያም በ0049 228 429 164995 ስልክ ቁጥራችን ላይ መልእክታችሁን ቀርጻችሁ በማስቀመጥ አሊያም በደብዳቤ አስተያየታችሁን፣ ጥያቄና ጥቆማ ወይም ትችታችሁን ብጽፉልን እናስተናግዳለን። የፖስታ ቤት አድራሻችን ዶቼ ቬለ አምሃሪክ ሰርቪስ 53 110 ቦን ጀርመኒ ወይም ዶቼ ቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 5676 አዲስ አበባ ኢትዮጵያ፣ አሊያም ዶቼቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 6586 አስመራ ኤርትራ ነው። ጻፉልን። እናመሰግናለን።